ኢትዮጵያን የማሳነስ ልምምድ ለልጆቻችን አናወርስም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ የበርካታ ብሔር ብሔረሰቦችና ሕዝቦች እንዲሁም የተለያዩ ሃይማኖቶች ሀገር መሆኗን ያስታወሱት ጠቅላይ ሚኒስትር መንግስታቸው ሁሉም እየተከባበረ የሚኖርባት ታላቅ ሀገር ለመገንባት እንደሚሰራም አብራርተዋል። በደቡብ ክልል ከከፋ ዞን ነዋሪዎች ጋር የተወያዩት ጠቅላይ ሚኒስትር በአካባቢው እየተነሳ ያለው አዲስ የክልል አደረጃጀት ጥያቄ መመለስ ያለበት ጥልቀት ባለው ውይይትና የጋራ መግባባት መሆኑን አስረድተዋል። አዲስ የክልል አደረጃጀት ጥያቄ በውይይቱ ወቅት ተደጋግሞ ተነስቷል። የቅንጦት ሳይሆን እጅግ አስፈላጊ መሆኑን ተሳታፊዎች አንስተዋል። እስክንድር ፍሬው ዝርዝራለው። እሁድን ምዕራብ ኢትዮጵያ ቦንጋ ያሳለፉት ጠቅላይ ሚኒስትር አብይ አህመድ ምክትላቸውን ደመቀ መኮንንን መከላከያ ሚኒስትሩን ለማ መገርሳንና ሌሎች ባለስልጣናትን አስከትለው ነው የተጓዙት። ባለቤታቸው ዝናሽ ታያቸውም አብረዋቸው ተጉዘዋል። ከጅማ እስከ ከፋ ዞን ዋና ከተማ ቦንጋ ድረስ ግራና ቀኝ በነበሩ ነዋሪዎች አቀባበል የተደረገላቸው ጠቅላይ ሚኒስትሩ በተለይ በቦንጋ ስታዲየም የጠበቃቸው የተለየ ነው። የተለያዩ የከፋ ዞን አካባቢዎች መጥተው በቦንጋ ስታዲየም ለተሰባሰቡ ነዋሪዎች ንግግር ያደረጉት ጠቅላይ ሚኒስትሩ መንግስት ታላቅ አገር ለመገንባት እየሰራ መሆኑን ተናግረዋል። ኢትዮጵያ ውስጥ በተለይ የአብርሃሚክ ሃይማኖት የሚባሉት የእስልምና፣ የክርስትና ሃይማኖት እንዲሁም የጁ እምነት ተከታዮች ቁጥራቸው ቢያንስም ያሉበት ሴቶችና ወንዶች በእኩል ሚዛን የሚገኙበት ከሰማንያ በላይ ብሔር ብሔረሰቦች የሚገኙበት ሁሉም በአንዲት ኢትዮጵያ ጥላ ስር እንደ ወንድማማች የሚተያዩ፣ የሚከባበሩ አንዱ የአንዱን ባህልና ትውፊት ሳያጎድን ተከባብረውና ተዋደው አንዱ ከሌላው ተምሮ በጋራ ታላቅ ኢትዮጵያን የመገንባት እንጂ ኢትዮጵያን የማሳነስ ልምምድ ለልጆቻችን የማናወርስ መሆኑን በድጋሚ ላረጋግጥላችሁ እፈልጋለሁ። ያለፈው አርባና አምስት ዓመት አካሄድ ግን ለኢትዮጵያ የሚበጃ አይደለም ነው ያሉት ጠቅላይ ሚኒስትሩ። ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን መከባበር እንጂ እንደ ትናንትናው ደባ፣ ሸር፣ ቶንጎል፣ መረባበሽ ካስከተለው ድህነትና ኋላቀርነት ያተረፍነው ትርፍ ስለሌለን አዲስ መንገድ መለማመድ ይኖርብናል። ባለፉት አርባና ሃምሳ ዓመታት ኢትዮጵያ ውስጥ አንዱ በአንዱ ላይ ሲሸርብ፣ አንዱ በአንዱ ላይ ተንኮል ሲሰራ ኢትዮጵያን ወደ ኋላ እየጎተተ ስለሆነ ከእንደዚህ አይነት በሰማይም በምድርም ተቀባይነት የሌለው ኢትዮጵያ ወደ ኋላ ከሚያስቀር የ19ኛው ክፍለ ዘመን ኋላ ቀር እሳቤ ወጥተን ወደ አንደኛው ክፍለ ዘመን ስልጡን እሳቤ በመግባት በመደመር ሀገራችን እንድናለማ በትህትና እየጠየቅሁ መልካም አዲስ ዓመት የብልጽግና መሰረት የምትጥሉበት የፍቅር ዘመን ይሆንላችሁ። አመሰግናለሁ። ጠቅላይ ሚኒስትሩና የልዑካን ቡድናቸው በቦንጋ ከተማ የመሰብሰቢያ አዳራሽ ከነዋሪዎች ጋር ባደረጉት ውይይትም ከተሳታፊዎች ለተነሱ ጥያቄዎች ምላሽ ሰጥተዋል። ተደጋግሞ የተነሳው ደግሞ በዚሁ በከፋ ዞን ምክር ቤትና በነዋሪዎቹ ሲቀርብ የቆየው የአዲስ የክልል አደረጃጀት ጥያቄ ነበር። ጥያቄው የመላው የዞኑ ህዝብ መሆኑን አንድ አስተያየት ሰጪ ተናግረዋል። ህዝቡ ጥያቄ አቅርቧል። ይሄ የህዝብ ጥያቄ አይደለም፣ የአመራሩ ጥያቄ ነው ተብሎ ብዙ ነገር ይነገራል እና ይሄ የህዝብ ጥያቄ ነው በትክክል እውነት በእግዚአብሔር ፊት ነው የምንናገረው ይህ የህዝብ ጥያቄ ነው። የአመራሩ ጥያቄ አይደለም። ቢሶት ነው። በክልል ተደራጅተን መስራት የሚገባን ማልማት የሚገባን እናለማለን፣ መስራት የሚገባን እንሰራለን። የአዲስ የክልል አደረጃጀት ጥያቄያቸው አጎራባሽ ዞኖችንም ከግምት ያስገባ መሆኑን የተናገሩት ደግሞ ሌላ አስተያየት ሰጭ ናቸው። ፊትን ከማግኘት አንጻር እንጂ አብረን የኖርንባቸውን ሰዎች ለመግፋት አይደለም። በሌላ በኩል ደግሞ ክልልን የምንለው ብቻችንን ተገንጥለን ካፋ ዞን አንድ ክልል ይሁን አንልን። ካፋ ብሔር ካነማ ሰማንያ ምናምኑ ብሔር እያንዳንዱ ክልል እየጠየቀ ለሀገሪቱም ሸይም ነው የሚሆነው። በክፍፍል በአስተዳደራዊ ወጪ ብቻ ነው በጀቱ የሚያልቀው። ምናልባት ሊያማትለን በሚችል ሁኔታ እኛ የሚያስገባነው ዶክመንት ላይ የዞኑ ምክር ቤትም ሲወስን የተነጋገረው ምንድነው፣ ሕገ መንግስቱ የብሄሩ ምክር ቤት ነው የሚለው። ስለዚህ የሌላውን ዞን ምክር ቤቶች መወከል ስለማይችል የክልል ጥያቄ ይገባኛል የሚለውን ካለ በኋላ መጨረሻ ላይ ያሰምረው ነገር አለ ሌሎች አብረን እንሆናለን የሚሉ ካሉ ለመቀበል ክፍት ነው እንቀበላለን እናቅፋለን ብሎ ነው የጠየቁት ክልል በመሰረቱ ከፋ ተወላጅ ከፋ ብሔረሰብ ብቻ አይደለም የሚጠይቁ እዚህ ከሰባዎቹ ጀምሮ ያሉትን ጭምር አንድ ላይ ነው እና የጠየቁ አሉት ይህኛው የተወሰኑ ሰዎች ጥያቄ ተብሎ ኮት የሚደረገው መታየት ቢችልልን ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ በጥብቅ ውይይትና መተማመን የማይፈታ ችግር ሊኖር እንደማይችል አብራርተዋል የከፋ ህዝብ ከክልሉ ጋር ተመካክሮ ተወያይቶ አጥንቶ ተገቢው ክልል እዚህ አካባቢ ለብቻ መሆን ነው ክልሉ በትክክል አምኖ ተመካከሎ ከእናንተ ጋር ካመጣ ብዙ ለፌዴራል መንግስት የሚጨንቀው የሚያስቸግረው ጉዳይ አይደለም። እንደዛ እንዳታስቡ እናንተ እናንተ በሰላማዊ መንገድ ሀሳቦቻችሁን አንስታችሁ ተወያይታችሁ ተመካከራችሁ እስካመጣችሁ ድረስ ለእኛ ምንም አንድ ላይ ሆናችሁ ሶስት ቦታ ሆናችሁ የሚለው ዋናው ችግር እሱ አደለም። የሚያስጨንቀን ጉዳይ አድርጋችሁ አታስቡት። ግን በሰላም እናርገው፣ በስሜት እናርገው፣ በውይይት እናርገው፣ በምክክር እናርገው። ሀያ ሰባት ዓመት ከቆያችሁ ሁለት ዓመት ሶስት ዓመት ለመወያየት የሚያስቸግር ነገር የለም። በአሁን ትዕግስታችሁ በበሰለ መንገድ እያንዳንዱ ከፍቾ እዚ አካባቢ ጨምሮ ያሉትንም ህዝቦች ካሳመነ ማንም ሊያቆሟ ነገር ግን አደገኛም የሆነው እኛ ጋር ክልል እንጠይቃለን የክልል ጉዳይ መልስ አላገኘም ስንል ሰልፎትን የሰራነውን ቢሮ እናቃጥላለን። በዚሁ የክልልነት ጥያቄ ላይ አስተያየት የሰጡት ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ጥያቄዎችን ከታላቅ የሀገር ግንባታ አንጻር ጭምር መመልከት እንደሚገባ አስረድተዋል። በማህበራዊ በኢኮኖሚያዊና በፖለቲካዊ መመዘኛዎች በፍትህ መመዘኛ የተሻለ አዋጭ የሚሆነው የታላቁ ሀገር ታላቅ የሀገር ክፍል ሆነን የምንበለጽገው ፈልገውና የምንለማው ደግሞ በየትኛው መንገድ ነው የሚለውን ህዝቡ እየተመካከረ ህዝቡ የተሻለ ይሆነኛል የሚለውን እየወሰነ ሲሄድ ያን ተከትለን እየመለስ ነው የሚሄድ ይሆናል ማለት ነው። የሰጭና የከልካይነት ጉዳይ አይደለም። በታላቅ አገር ግንባታ ጉዞ ውስጥ ታላቅ የአገሪቱ ክፍል ሆነን በታሪክም በየዘመኑም አሁንም የህዝብ አንዱ ታላቅ የታላቅ ሀገር ትልቁ ክፍል ስለሆነ ያን ያከብርና ያንን ግምት ያስገባ ስርዓት እንዲኖር አብረን እንሰራለን። ጠቅላይ ሚኒስትር አብይ አህመድ በቦንጋ ከተማ ከነዋሪዎች ጋር ያደረጉት ውይይት የሰጡትን ማብራሪያ ሰፋ ያለ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ